ጋቢና ቪኦኤ ጋቢና ቪኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ሙሉ ነው። የሀሳብ ትርፍ የለውም። ሁላችሁንም እናስተናግዳለን። መስታወት አድራጋውም ጋቢና ተሳፍራለች። እንደምናመሻችሁ ዛሬ አዲስ ኑሮን የሚያቀሉ ሀሳቦችን ያፈለቁ ወጣቶች አዳዲስ ቴክኖሎጂዎችን ይዘናል። ቀዳሚዎቹ አዲስ ሀሳብ አዲስ አይዲያን የመሠረቱ ኢትዮጵያውያን አሜሪካውያን ናቸው። የማህበረሰብ ለውጥ የሚመጣው ችግሩን ከሚጋፈጡ ማህበረሰቦች ውስጥ ነው። ለዚህ ደግሞ በማህበረሰብ ውስጥ የሚሰሩ ወጣት ስራ ፈጣሪዎች ትልቅ ሚና አላቸው። ቲያ አየለና ሚጡ ይልማ በዩናይትድ ስቴትስ ያደጉ ኢትዮጵያውያን ናቸው። አዲስ ስራ አፍላቂዎችን፣ ስራና ሰራተኛን፣ እንዲሁም የልማት ሀሳቦችን ከህዝቡ ሰብስቦ መልሶ ለህዝቡ የሚያቀብል የሞባይል አፕ አዘጋጅተዋል። ድንቅ እየዋ ሉሲ ደግሞ ቤት አድማቂ ብርሃን ሆናለች። እንዴት? እነዚህ መብራቶች በውሃ ውስጥም ይሰራሉ፣ አይሰበሩም? ለምን አላሳያችሁም? በስልክም እንግዳ ይዘናል። ኢዮብ ኤስዋራን እንዲያውም አሁን መንገድ ላይ ነው እየነዳ ከኒውዮርክ ወደ ቦልቲሞር። ሰላም ኢዮብ ተናስትልኝ፣ እንደምን አላችሁ። እንኳን ወደ ጋቢና ጉዞ በሰላም መጣህ። እናመሰግናለን ከእኛ ጋር ለማምሸት በመወሰነ መኪናለሱ በል እንግዲህ መንገድህን እያየ። ለነገሩ በብሉቱዝ ነው የምታነጋግረን። እንግዲህ ሁላችንም ጉዞ ላይነን ማለት ነው። እንቀጥል። በነገራችሁ ላይ እዮብ በትላልቅ የኃይልና የንግድ ስራ ድርጅቶች የሰራ ነው፣ እየሰራም ይገኛል። ፕሬዚዳንት ባራክ ኦባማም በኃይል ጉዳይ በተለይ በአፍሪካ ጉዳዮች የሚያማክር ቡድን ጋርም ይሰራል። እዮብ አብረህን ታመሻለህ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አጠር ላሉ ዜናዎች ጽዮን ግርማ ነኝ። ኬንያ ውስጥ ማንዴራ ወረዳ በአንድ መኪና ላይ የመንግስቱ ጦር ሰራዊት ወታደሮች ዛሬ ሰኞ ተኩስ ከፍተው ሁለት ሰዎች ገድለው ሌሎች ሶስት ሰዎች አቆሰሉ። የማንዴራ ወረዳ ኮሚሽነር ሬድሪክ ሺሲያ ለቪኦኤ ሶማሌኛ ቋንቋ በሰጡት ቃል የጸጥታ ኃይሎቹ መኪናው ላይ ተኩስ የከፈቱት ፈንጂ ጭኗል ብለው ጠርጥረው መሆኑን አስታውቀዋል። እማኞቹ እንደሚሉት ግን የተገደሉት ሰዎች ሲቪሎች ናቸው፣ መኪናቸው ውስጥ ምንም መሳሪያ አልተገኘም፣ የቆሰሉት ደግሞ በስፍራው የነበሩ ተላላፊዎች ናቸው ብለዋል። ሶሪያ ከተማ ሆምስ ላይ ዛሬ ሰኞ የደረሱት ሁለት የቦምብ ፍንዳታዎች ቢያንስ አስራ ዘጠኝ ሰዎች ገደሉ። የመጀመሪያ የቦምብ ፍንዳታ ያስከተለውን ጉዳት አካባቢው ሰዎች ተሰብስበው መመልከት ላይ ሳሉ አንድ አጥፍቶ ጠፊ ሁለተኛውን ቦምብ አፈንድቶታል። የቦምብ ጥቃቶቹ የደረሱት በማዕከላዊዋ አልዛህራ አውራጃ ሲሆን ምን ያህል ሰው እንደተገደለ እስካሁን ቁጥሩ በውል አልታወቀም። የኢራቅ ወታደራዊ ባለስልጣናት ራማዲ ከተማን ከእስልምና መንግስት ተዋጊዎች ነጻ አውጥተው የሀገሪቱን ብሔራዊ ሰንደቅ አላማ በከተማዋ ዋናው የመንግስት ህንጻ ላይ አውለብልበዋል ሲሉ አስታወቁ። ዛሬ ሰኞ የኢራቅ ሀይሎች የእስልምና መንግስት ተዋጊዎች ከተማዋን ከመንጠቃቸው በፊት ያጠመዱት ፈንጂ ይኖር እንደሆነ እያሰሱና በጥንቃቄ ጎዳናዎችን እያጸዱ ናቸው። የእስልምና መንግስት ቡድን ኃይሎች የአንባር ክፍለ ሀገሯ ዋና ከተማ የያዙት ባለፈው ግንቦት ወር ሲሆን የመንግስቱ ወታደሮች ትላንት እሁድ በአካባቢውን ከተቆጣጠሩ በኋላ ነው። አድማጮች፣ ዜናው አበቃ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። yega yeah, binagu zwa chingkamera, radio i katelal henuk samagzerna. Mesta utharagau, Abren, kadmas en shagren Gabina VOA, let's cross boundaries together.

የአዲስ አይዲያስ አዲስ ሀሳብ መስራች ኢትዮጵያዊ አሜሪካውያንን ድምጽ ነው የሰማ ነው። ለመሆኑ አዲስ አይዲያስ ምንድን ነው? አዲስ አይዲያስ በአፍሪካ የሚፈልቁ የስራና የለውጥ ሀሳቦችን በማሰባሰብ አዲስ ስራ አፍላቂዎችን፣ ስራና ሰራተኛ እንዲሁም የልማት ሀሳቦችን ከህዝቡ ሰብስቦ መልሶ ለህዝቡ የሚያቀብል የሞባይል አፕ ወይም አምድ ነው። ለምን አናስተዋውቃችሁም? ቲያ አየለና ሚጡ ይልማ ይባላሉ። በዩናይትድ ስቴትስ አብረው ነው ያደጉት። ቤተሰቦቻቸው ኢትዮጵያውያን ናቸው። ከሕፃንነታችን ጀምሮ ጓደኞች ነን። ከዚህ በተሻለን እንዴት እንደምገልጸው አላውቅም። ወደ ዲሲ የመጣ ነው። በህዝብ አስተዳደር ፖሊሲ ዙሪያ ልንሰራ ነው። ለአፍሪካ ያለን ፍቅር ልዩ ነው። እኛ ማለቴ ቤተሰቦቻችን ከኢትዮጵያ ናቸው። በአፍሪካ ለመስራት እንፈልጋለን። የህዝባችንን አቅም ለመገንባት ካለን ፍላጎት ነው። ይህንን ሀሳብ ግሩም ሀሳብ ነው፣ በነገራችሁ ላይ አፍልቀናል። አዲስ አይዲያስ አዲስ ሀሳብን የጀመር ነው። የአፍሪካውያንን ድምፅ ወደ ውሳኔ መስጫ ጠረጴዛ ለማምጣት ነው። በተለይ ስለ ራሳቸውና ማህበረሰባቸው ልማት ከነሱ በላይ የሚያውቅ ስለማይኖር ድምጻቸውን ለማጉላት ነው። ሀሳቡ ግሩም ነው። እንዴት እንተግብረው ሲሉ አሰቡ። የሞባይል አፕ አምድ ሰሩና፣ መረጃዎች በዚህ የሞባይል አፕ እንዲሰራጩ ሀሳብ አፍላቂና ባለሀብት እንዲሁም አጋር የሚሆኑ ግለሰቦችና ድርጅቶች እንዲገናኙ። ሀሳቦቹ ከአፍሪካውያን የሚመነጩ ናቸው። ከህዝቡ የሚመነጩ የሥራ ሀሳቦችን እውን ሊያደርጉ የሚችሉ ሰዎች ጋር የሚያገናኝ አምድ ነው አፑ። በጣም ጓጉተናል። በጥሩ ወር ነው ለህዝብ ግልጋሎት ልናውላ ያሰብ ነው። ሚጡ አንድ ነገር ታክላለች። በአፍሪካ ለውጥ ለማምጣት ቀዳሚው ሚና የአህጉሪቱ ህዝብ ነው ትላለች። የማህበረሰብ ለውጥ የሚመጣው ችግሩን ከሚጋፈጡ ማህበረሰቦች ውስጥ ነው። ለዚህ ደግሞ በማህበረሰብ ውስጥ የሚሰሩ ወጣት ስራ ፈጣሪዎች ትልቅ ሚና አላቸው። ከችግራቸው ተነስተው ለሚፈጥሯቸው የመፍትሄ ሀሳቦች የኛ አብ መገልገያ እንዲሆን እንሻለን። እዚህ ላይ ቁልፉ ቃል ስራ ፈጣሪዎች የሚለው ነው። ቲያ ታብራራለች። ስራ ፈጣሪዎች ናቸው የእኛ ቁልፍ ተገልጋዮቻችን። የስራ አመራርና የገበያ መፈለጊያ አምድ ይሆናቸዋል። የንግድ ስራ ሀሳቡ የገንዘብ ምንጭ የሚያስገኝበት መንገድንም ይፈጥራል። ደንበኛና ተገልጋዩም እንዲያውቃቸው በር ይከፍታል። አዲስ ሀሳብ ታዲያ ፈላጊው ብዙ ነው፣ ቀማኛውም እንዲሁ። ስለዚህ ለእነዚህ አዳዲስ የሥራና የፈጠራ ሀሳቦች ህጋዊ የአይምሮ ባለቤትነት መብት እንዴት ይጠበቃል? ወደ አዲስ አይዲያስ አፕ ሲገባ አንድ የህግ ስምምነት አለ። ስለዚህ ሀሳቦቹ የሚቀመጡት በህግ ተከልለው ይሆናል። ከዚያም የተለዩ የደህንነት መጠበቂያ መንገዶች አሉ። ሰነዶች ተጠብቀው እንዲቆዩ ያደርጋል። የተፈቀደላቸው ኢንቨስተሮች ብቻ እንዲገቡና እንዲመለከቱ የሚፈቅዱ ቁልፎችን ማለቴ ነው። እኛ እነዚህን ወጣቶች መልእክት አሳልፉ ብለን ባንጠይቃቸውም ሁለቱ ወጣት ኢትዮጵያዊ አሜሪካውያን ቲያና ሚጡ ለእናንተ የምናሳልፈው መልእክት አለን አሉ። እኛም መንገዶን ስራችን እናንተ ወጣቶች እንድትነጋገሩ ድልድይ መሆን አይደል በሏል ናቸው ፖስት አዲስ አይዲያስ ወጣት ስራ ፈጣሪዎች ሀሳባችሁን በአዲስ አይዲያስ አፕ አስገቡ። እኔም እንስማማለሁ። አዲስ አይዲያስን ተጠቀሙ። እኛ ዋስትናውን እንሰጣለን። ከኢንቨስተሮች ጋር እናገናኛችኋለን። አቅማችሁን ሊገነቡ የሚችሉ ሰዎች ጋር በድልድይነት እናገናኛቸዋለን። የአዲስ ሀሳብ አዲስ አይዲያስ ሀሳብ አፍላቂዎች ሚጡና ቲያ ስራቸውን ለመጀመር 52000 የአሜሪካን ዶላርስ ያስፈልጋቸዋል። ከግለሰቦችና ከድርጅቶች ገንዘቡን አሰባስበው በጥሮር አዲስ አበባ ላይ አዲስ ሀሳባቸውን እውን ሊያደርጉ ቆርጠው ተነስተዋል። ጋቢና ቪኦኤም መልካም እድል ይላል። አዲስ አበባ ሲመጡ ደግሞ በታክሲያችን እናሳፍራቸዋለን፣ ለዚያውም በጋቢና ዲጄ ፋቱ ሙዚቃ ይጋብዘናል። አድማጮቻችን እንዴት ናችሁ? ዲጄ ፋቱ ነኝ። እንግዲህ ፈታ ማድረጋችሁ እኔ ነኝ በሙዚቃ ወንድማችን፣ እዮብም አለ አይደል አለው። ሰላም ነው፣ እየነዳ ነው። አትሰማውም? ሀይ ወይ መንገድ። ለመጋበዝ ተዘጋጅተሃል? በጣም ጥሩ ተጋሁላችሁ። ንን የዲጄ ዊሽን ሙዚቃ ድሌ ነው ዛሬ የሚለውን እንጋብዛችኋለን I <laughs> go <laughs> እናመሰግናለን ዲጄ መቼም የጋቢና ቪኦኤ ቅመማችን ነህ። ቅመማችን አድማጮቻችንም እዮብም እንደወደዱት ተስፋ እናደርጋለን። ጋቢና ቪኦኤ ኑ አብረን ካድማ ስንሻገር። ዛሬ ስለ አዲስ ነገሮች ብቻ ነው የምንነጋገረው። ወደፊት ማሰብ፣ ለውጥ በማምጣት ዙሪያ መስመር ላይ እዮብ ኤስዋራን ይዘናል። እየነዳ ነው ከኒውዮርክ ሰወዳ ከተማ ወርቅ የሆነች ከተማ እንዲያውም ወርቄ ነው ምላት ኒውዮርክን ኒውዮርክን ወርቄ። እዮብ መስመር ላይ አለ አለው። አንተ እድለኛ ነህ፣ በዚች ወርቅ ከተማ ነው የምትኖረው። ወደ ቦልቲሞር እየነዳ ነው ዛሬ ቦልቲሞር? አዎ፣ ነገ ጠዋት ጆንስ ሆፕኪንስ ዩኒቨርሲቲ ቢዝነስ ስኩል የአሉምናይ አድቫይዘሪ ቦርድ ሜምበር እንድሆን ጋብዘውኝ እዛ የመጀመሪያውን ስብሰባ ለመካፈል ወደዛ እየሄድኩ ነው። መልካም ጉዞ። እንግዲህ በወጣት ስራ ፈጣሪነትና በቴክኖሎጂ ዙሪያ ነው አስቀድመህ የሰማሃቸው ሁለት ኢትዮጵያዊ አሜሪካውያን፣ ሚጡና ቲያ አዲስ አይዲያስ የሚባል አፕ አበልጽገው በሱ አዳዲስ ሀሳቦችን ወደ ከአፍሪካውያን ሰብስበው ወደ አፍሪካውያን ለመመለስ ሀሳብ አላቸው። በአዲስ አበባ ስራቸውን ይጀምራሉ። እንዴት አየው ሀሳባቸውን? እስኪ ስለነሱና ስለ ወጣት ስራ ፈጣሪነትና ውራ ጥቂት። በጣም ጥሩ ጊዜውን ተከትሎ የመጣ ጥሩ አፕ ነው። በጣም አመሰግናለሁ። ስለዚህ ትልቅ ስራቸው እንግዲህ ውጤታማ እንዲሆን ደግሞ አፕሊኬሽኑ ለተጠቃሚዎች ቀላል ሆኖ ተጠቃሚዎችም እንዲጠቀሙበት ስራ ፈጣሪነት በጣም አስፈላጊ ነው። በተለይ ለእንደኛ አይነት አጉር ማለት ለአፍሪካ አፍሪካኖች እራሳቸው ስራ ፈጣሪዎች ናቸው። እንግዲህ ከግብርና ጀምሮ ስራ ፈጠራ ነው ያለበት። ያላቸውን ሀሳቦች ወደ ተሻለ ቦታ አፍልቆ ለማምጣት ይሄ አፕ በጣም መሰረታዊ ድልድይ ነው ብዬ ነው የማምነው። እንግዲህ አስቀድመንም ስንሰማ አፍሪካ ውስጥ በተለይ ከቅርብ ዓመታት ወዲህ ወደ ከ600 ሚሊዮን በላይ ሰዎች የሞባይል አገልግሎት ተጠቃሚ ሆነዋል ወደፊት እያደገ የሚሄድ ቁጥር ነው ከዚያም በተጨማሪ እንግዲህ የቆዩ የመገናኛ አገልግሎቶችና ዘዴዎችም አሉ እነኚህ አዳዲስ ቴክኖሎጂዎች ምን ያህል የአፍሪካን የኢትዮጵያን የገበያ ስርዓት የኑሮ ሁኔታ ይለውጣል በተለይ በወጣቱ አንጻር ስናየው በጣም ይቀይራል አሁን አዲስ አበባ በቅርብ ጊዜ ይጄ ነበር። በጣም የሚገርመው ነገር ሞባይል የማይጠቀም ሰው የለም፣ ሁሉ ሰው ባለ ሞባይል ነው። በሞባይል ብዙ የንግድ ትራንዛክሽኖች ይካሄዳሉ። ሰው የሚፈልገውን ነገር በዛ ፈልጎ የማግኘት ችሎታው ከፍ ያለ ነው እና የሞባይል ቴክኖሎጂ አፍሪካን ትራንስፎርም እያደረጋል ነው ለአፍሪካኖች ደግሞ በእውነት በጣም ትልቅ ከጊዜ ጋር ያገናኛቸው እና ከውጭ ዓለም ጋር ባጭር ያገናኛቸው ስ ነው ትልቁ ችግር አሁን እንደ ኢትዮጵያ አይነት ሀገር ከሌላው አፍሪካ የምንለይበት ዋይፋይ አቅርቦቱ በጣም ዝቅተኛ ነው። ማለት የሞባይል አፖችን በሚገባ ለመጠቀም የኔትወርኩ መኖር አለበት እና ያ የዋይፋይ አቅርቦት በጣም ሊሻሻል ይገባዋል። ከተሻሻለ ከሌላ አፍሪካ ሀገሮች ካሉት ተጠቃሚዎች አንፃር የእኛም ለቴክኖሎጂ ያለን እውቀትና ግንኙነት በጣም ሊልቅ ይችላል። እንግዲህ ተመልሰን መተን ይህንን ወደ ስራ እንዴት ማዋል ይቻላል የሚለው ላይ እንነጋገራለን። አንተም እየነዳህ ነው፣ የእኛም ጉዞ ይቀጥላል። ጠብቀን መልሰን እናመጣለን። አድማጮቻችን፣ ጋቢና ቪኦኤ ነው የምትከታተሉት። ዲጄ ፋሱ ዛሬ እስክስታ እያስመታ ነው ጉዟችንን ሞቅ ሞቅ አድርጎታል። ዛሬ ሎንችና ላይ ሳይሆን አይቀርም የተሳፈር ነው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አድረጋውንን ኑ አብረን ከአድማ ስንሻገር ፋኖስና ብርጭቆ አንድ የፋኖስ መብራት በግብሩ የኮራ እንዲህ ሲል ተጣላ ከብርጭቆ ጋር፣ እኔ ነኝ መብራቱ ብርሃን የምሰጥ ጨለማን አጥፍቼ የምገላልጥ። አንተ ግን ከፊቴ እንዲህ ተደንቅረህ ዙሪያዬን ከበህኝ እንዲያው ተገትረህ፣ አልገባኝም ከቶ የምትሠራው ሥራ ብርሃኔ ሩቅ ደርሶ ደምቆ እንዳያበራ አንተን ፈጠረብኝ መንገድ የምትዘጋ፣ እንቅፋት እየሆንክ ሥራዬን አታጥፋ። ገለል በል ከፊቴ ብርሃኔ ይስፋ። አገልግሎቴማ ከሆነብህ ጥፋት እውነት ላንተ ከሆንኩህ እንቅፋት ልሂድ ብሎ ሲለቀለት ቦታ ከጎን የነፈሰ የንፋስ ሽውታ መጣና መብራቱን አጠፋው ባንዳፍታ። አጭር እየሆነ ተመልካችነቱ መለየት አቅቶት ጥቅሙን ከጉዳቱ እወቁኝ እወቁኝ እያለ ሲነሳ ሰውም እንዲሁ ያመጣል አበሳ። ውድ የጋቢና ቪኦኤ አድማጮች ተሳፋሪዎች፣ ውድ ውዳልኩኝ ውድድ ማለቴ ነው። አስቀድሜ የሳለቅ ሳሳዘንኳቸው መሰለኝ። ታዲያ ስታዳምጡን ደግሞ እኛንም በጣም ደስ ይለናል። አሁን አንድ ተጨማሪ ተሳፋሪ አለችን። አዎ ተሳፋሪያችን ሉሲ ናት። ሉሲ አዎ፣ ሉሲ በመግቢያችን ተአምር እየሰራች ነው። አላልንም ወይ ጉድ። እሺ ስራዋን አይተው እንዲያውም ድንቅ ነሽ ብለዋታል። እውነትም ድንቅ ናት። ለነገሩ ምንድን ነው የሚያወሩት እንዳትሉን፣ ሄኖክ በቀጥታ ሉሲን ያስተዋውቀናል። ሉሲ ድንቅነሽ ዓለም ሙሉ ያነሳሽ። እውነትም ሉሲ ድንቅ ናት። ኢትዮጵያን ጥንታዊ የሰው ልጆች መገኛ፣ ሁልጊዜ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደሚሉት ማለት ነው። ድንቅዬ ድንቅነሽን ማለታችን አይደለም። ሉሲ መብራት ናት። በትንፋሽ ትነፋለች። የፀሐይን ኃይል ትጠቀማለች። ከዚያ አንድ ክፍልን ቤት ወገግ አድርጋ ታበራለች። ታዲያ ድንቅ አይደለችም? ሰላም፣ እኛ ከኢምፓወርድ ድርጅት ነው የመጣ ነው። ሉሲ የምትባለውን በፀሐይ የምትሰራ መብራት ፈብርከናል። ሽቫታ ሳሪን የኢምፓወርድ ዓለም አቀፍ ሽያጭ ክፍል ኃላፊ ናት። መብራቷ ሉሲን ፈጣሪን ካልፈራችሁ አጣጥፋችሁ በኪስ መያዝ ትችላላችሁ። አየር ገብቶባት ስትነፋ ልክ እንደ ፊኛ ታብጥና ብርሃኗን ትፈነጥቃለች። ብትወድቅም አትሰበርም ነው የሚሉት ሰሪዎቿ። እንዲያውም ከግድግዳ ብትጋጭ እንደ ኳስ ብትነረት ፍንክች የአባ መብራቱ ልጅ ባይነች። ሉሲ ባጭሩ፣ ልክ እንደኛ ግፍ ትችላለች። እነዚህ መብራቶች በውሃ ውስጥም ይሰራሉ፣ አይሰበሩም። ለምን አላሳያችሁም? አይሰበርም። ውሃም አይገባበትም። አንድ ሜትር ያህል ውሃ ውስጥ ብትዘፈቅ፣ ሉሲ ብርሃኗን መስጠቷን አታቆምም። አንድ ሙሉ ክፍልን ማለት አራት ነጥብ አምስት ሜትር በአራት ነጥብ አምስት ሜትር የሆነ ቤትን ወገግ አድርጋ ታሳያለች። አምስት ልጆች ዙሪያዋን ከበው ሊያጠኑባት ይችላሉ። የኤሌክትሪክ ኃይል በሌለባቸው አካባቢዎች ተማሪዎች በኩራዝና ፋኖስ ዙሪያ ሲያጠኑ ጭሱ ጤናቸውን ያውካል። በዚህ ረገድ ሉሲ ጭስ የላት ላምባት በላ እንዲሁ ብርሃኗን መለከስ ነው ስራዋ። እውነትም ሉሲ ድንቅ ናት። ለጤና ጣቢያዎች፣ ለአስቸኳይ ጊዜ እርዳታ ወዘተ ጥቅሟ ከዕለት ተዕለት ኑሮ ያለፈ ነው። ታዲያ ይቺ ድንቋ መብራት ሉሲ ዋጋዋ ስንት ነው? ትንሿ በኪስ የምትያዘው ከሁለት መቶ የኢትዮጵያ ብር ትጀምራለች። ለዚያውም በድረ ገጽ ከተገዛች ነገር ግን ጥቂት ድጎማ ተደርጎላት ዋጋዋ ዝቅ ብሎ ሊሸጥቅር ተይዟል አንዴ ከተገዛች ደግሞ አስር ዓመት ታገለግላለች። ባትሪያ ያስፈልጋትም። ጥቂት ፀሐይ ከሞቀች ምሽቱን ታደምቀዋለች። በዓለም ዙሪያ 1.3 ቢሊዮን ሰዎች የመብራት አቅርቦት አያገኙም። በየቤታቸው የመብራት ኃይል ተሸካሚ ወይም ሽቦዎችና አምፖሎች ዘርግተው አስተማማኝ የመብራት አገልግሎት የማያገኙትን ሲጨምር ደግሞ ቁጥሩ 3 ቢልየን ይደርሳል። ስለዚህ ቦግ ሲል ሲጠፋ፣ ብቅ ሲል ድርግም ሲል በተለይ ደግሞ አመሻሽ ላይ መብራት ሲጠፋ ፋኑስና ሻማ መግዛት አንድ አማራጭ ይሆናል። አሁን ደግሞ ዕድሜ ለቴክኖሎጂ ተጣጣፊና ቅልጥፍ ያሉ አማራጮች እየመጡ ነው። ልክ እንደ ሉሲ ሉሲ ጋቢና ቪኦኤ ዝግጅታችን ይቀጥላል። አስቀድመን በስልክ ያስተዋወቅናችሁ እንግዳችን ኢዮብ ኤስዋራን አስቀድመን ባደመጥ ነው። የኃይል አቅርቦት ዙሪያ በስፋት ሰርቷል፣ በመስራት ላይ ይገኛል። በፕሬዚዳንት ባራክ ኦባማ የሚመራና ፕሬዚዳንቱን የሚያማክር ቡድን ጋርም በተለይ በኃይል ዙሪያ አፍሪካን አስመልክቶ በዛም ዙሪያ ይሰራል። ኢዮብ ጉዞ እንዴት ነው? የደረስከው እስካሁን ሜሪላንድ? አሀ፣ ከደላወር ገስግሰ ሜሪላንድ ገብታል። ጋቢና ቪኦኤ ይሄን ነው የምትሰራው፣ ከአንድ ቦታ በሀሳብ በምናብ ወይም ደግሞ እንዳንተ ባካል ከአንድ ቦታ ወደ ሌላ ቦታ መውሰድ ነው። ዝግጅታችን እንግዲህ እስኪ የሉሲን መብራት ሰምተሃል። በጣም በጣም ደስ የሚል ዜና ነው። አፍሪካ ውስጥ ሀምሳ ሰባት በመቶ የአፍሪካ ሕዝብ መብራት የማያገኝ ነው። እንግዲህ መብራት ማጣት ጨለማ ውስጥ መኖር ከስንት ነገር ጋር እንደሚያቋርጥ ሁላችንም እናውቀለን። ካለመብራት የሚያድግ ልጅ ከትምህርት አኳያ እንዴት ወደኋላ እንደሚቀር መብራት የአስተሳሰብ አዳዲስ ሀሳቦችንም ለማመንጨት እንዴት ጠቃሚ እንደሆነ ሁላችንም እናያቃለን። እና ይሄ እንደዚህ አይነት የመብራት አገልግሎት በግል ሰው በሚችለው ዋጋ ማግኘት ማለት የገጠሩን ህዝብ እና የአፍሪካን ህብረተሰብ በጣም የኑሮ ሁኔታ ሊቀይር የሚችል ከጊዜው አንጻር የተለያዩ እንጨት ከማቃጠል ኤንቫይርመንቱን ከመጉዳት አኳያ ሁሉ ብዙ ጠቀሜታ ያለው ነው እና ሉሲ መባሉም ደግሞ ህብረተሰብን እንዴት ሊቀይር ከሚችል ስም ማግኘቱ ራሱ በጣም ደስ ይላል እና በጣም የሚደገፍ ነገር ነው። እንዴት ነው ይሄንን የመብራት ነገር ሲነሳ መብራት ያለበት ቤት ነው እንደ ያደግከው እየው መብራት ያለበት ቤት የማደግ እድሉ ነበረኝ። በጣም እድለኛ ነው በእውነት። በኩራዝ ጢስ ጤስ አላጠናሃም ወይ በፋኖስ? የአጋጣሚ ሆኖ እዚያ አልደረስኩም። በዚህ ሳምንት መጨረሻ የዋሽንግተን ፖስት ጋዜጣ ፊት ለፊት ገጹ ላይ ይዞት የወጣው አንድ ዘገባ ነበረ እና በተለይ በህንድና በተለያዩ የአፍሪካ ሀገሮች ወደ አንድ ነጥብ ሶስት ቢሊዮን የሚጠጉ ሰዎች እንዲያውም ዘገባውን ስንመለከት ፎቶግራፉ ልጆች ኩራዝ ዙሪያ ተሰብስበው ህንዳውያን ናቸው በገጠር አካባቢ የሚኖሩ ሲያጠኑ ያሳያል። አንድ ነጥብ ሶስት ቢሊየን ህዝብ በዓለም ዙሪያ ትልቅ ቁጥር ነው። አስተማማኝ ደግሞ የኃይል አገልግሎት የማያገኘው ወደ ሶስት ቢሊየን የሚጠጋ ህዝብ ነው። ይሄ የወጣቶችን በትምህርት የማደግ በሰርተው የማደግ ሁኔታቸውን እንዴት ይይዛል? እሱኑ አርቲክል አንብቤዋለሁ። እዛ ላይ ነው እንዲያውም ሀምሳ ሰባት በመቶ የአፍሪካ ህዝብ መብራት እንደማያገኝ ነሀዙን ያገኘውበት። ወጣቶች እንግዲህ ገና ከልጅነት ተጀምሮ ከትምህርት ጋር መገናኘት ያለበት ህብረተሰብ ነው። የትምህርት ማጣት ግን የወደፊትን የአንድ ሰው ህይወት እንዴት ወደ ኋላ እንደሚጎትት እና እንዲያውም እዛ አርቲክል ላይ ህንድ ሀገር ቢሃር የሚባለው ቦታ መብራት እንደሌለ ቢሃር የምትባለው አሚያቺ ክፍለ ሀገር ከህንድ የመጨረሻው ኋላ ቀር ሀገር ክፍለ ሀገር እንደሆነች ነው የሚናገረው እና ኋላ ቀርነቷም ቀጥታ ከመብራት እጦት ጋር የተገናኘ ነው። መብራት ለአንድ ህብረተሰብ ከአንድ ትራንስፎርሜሽናል እድገት ለማምጣት መብራት ማግኘት ወሳኝ ነው። እንደተባለው ወደ ሶስት ቢሊዮን ህዝብ አካባቢ መብራት እጦት አለበት። ያ የመብራት አቅርቦት ደግሞ አሁን በየቦታው ሶላርንም፣ የንፋስንም ሌሎችንም ሪኒውብል የሆኑ የኤነርጂ ሀብቶች በመጠቀም መብራት ለማቅረብ ብዙ ርብርቦሽ አለ። ኢንቨስተሮችም ይህንን በማየት በአፍሪካ ውስጥም ሆነ በሌሎች አገሮች በጣም ብዙ ኋላ ነዋ እያፈሰሱ ነው። እንግዲህ በሚቀጥሉት ሀያና ሰላሳ ዓመታት ይሄ የሶስት ቢሊዮን ሕዝብ ቁጥር ተቀንሶ ሁሉም መብራት ያገኝ፣ በሕይወታችን እሱም አይከቻልም። በጣም ትልቅ ነገር ነው። መስታወትም ታነሹ ጥያቄ አለሽ? አይ እያሰብኩ የነበረው መብራት ለሁሉም ቢሆን ምንኛ የት በተደረሰ። በተለይ በኢትዮጵያ እኛም የምናየው ነገር ነው። ስናድግም ያየነው ነው ነው ያደግኩት አዲስ አበባ ነው። ግን ያው የመብራት መጥፋት ከብዙ ነገር ጋር የተያያዘ ነው። ከትምህርት፣ ከወጣቶች ጋር ብቻ ሳይሆን ከሀገሪቷ እድገትም ጋር የተያያዘ ነው። ፋብሪካዎች በትክክል እንዳያመርቱ ብዙ ነገሮች ወደ ኋላ የሚጎትት ነገር ነው እና ከዚህ መጀመሩ ደስ ይላል ለማለት ፈልጌ ነው። ኃይል ደግሞ እድገት ነው። ዝም ብሎ እድገት ወደፊት ለመግፋት ያለ ኃይል የሚሆን አይደለም። ደግሞ አቅሙ እያለኮ ነው አርባ አምስት ሺህ ሜጋዋት የኤሌክትሪክ ኃይል ማመንጨት የምትችል አገር ነች። በዚያውም ንጹህ የሆነ እውነት ነው። ከሱ በተጨማሪ ደግሞ የ13 ወር የፀሐይ ጸጋ ያላት አገር ናት። ና ለምንድን ነው የሶላር መብራት ያን ያህል ያልተስፋፋበት ምክንያት ብዬ ደግሞ ሁልጊዜ ማስብ። ልክ ነው። ወደ ኢዮብ ውይይቱን እንውሰደው። ና በጣም አጠራ አድርገህ ኢዮብ፣ የኃይል ፖሊሲ ነው የምንነጋገረው አሁን። ንጹህ የሆኑ ታዳሽ ኃይሎችን ለመገንባት የአፍሪካ አገሮች የሚያደርጉት ጥረት አለ። ዓለም አቀፍ ደግሞ የገንዘብ አቅርቦት ከዚሁ ጋር ይያያዛል። ነገር ግን ንጹህ የሆነ ኃይል ማቅረብ ለአፍሪካ ለአፍሪካውያን የሚያዋጣ አካሄድ ነው፣ ያዋጣል። አፍሪካ ብዙ የሆኑ ታዳሽ ኃይሎች አሏት። ፀሀይ በርካታማ ነው። እንደ ኢትዮጵያ አይነት ቦታ አስራ ሶስት ወራቶች የምናገኘው ነው። ዋናው እንግዲህ ሶላር ምንድን ነው ኃይል ለማምንጨት ያለው ዋጋው ስቲል ለአፍሪካ አይነት ሀገሮች ውድ ነው። ሆኖም ዋጋው በየጊዜው እየወረደ እየመጣ ነው። ብዙ የአፍሪካ ሀገሮችም አሁን ታዳሽ ኃይሎች የኃይል ለማመንጨት በብዛት ጥሩ ጥሩ ፖሊሲዎችን አስቀምጠዋል። ሀገራችን ውስጥም የሚያየነው ነው ነው። በሶላርም በንፋስም የሚመነጨው ኃይል በየጊዜው እየጨመረ ነው። ውሀም ያው ታዳሽ ኃይል ነው። በውሀም ስንት ወደ አስር ሺህ ሜጋዋት አካባቢ ለማመንጨት ርብርብ ላይ ነው። እና ይህ ሁሉ በጣም ተስፋ የሚሰጥና የሚያበረታታ ነው። ለሀገር እድገት ወሳኝ ነው። በጣም ልክ ነው። እኛም እንግዲህ እዮብ መንገድህን ቀጥል። እዚህ ላይ እንውረድ። እኛም ሰዓታችን ደርሷል። እናመሰግናለን። እዮብ ስዋራን አብረህን ስላመሸ እናመሰግናለን። እዮብ መልካም መንገድ፣ ሰላም ግባ። እናንተ መልካም ምሽት ስ ጋቢና ቪኦኤ በዛሬው በዙሪያችን ያሉ አዳዲስ ቴክኖሎጂዎችን አስተዋውቅናችኋል። ከእናንተ ለመስማት ደግሞ እንፈልጋለን። በፌስቡክ አት ቪኦኤ አማሃሪክ ሀሽታግ ጋቢና ቪኦኤን ተጠቅማችሁ ሀሳባችሁን አጋሩን። በትዊተርም እንዲሁ አት ቪኦኤ አማሀሪክ ሀሽታግ ጋቢና ቪኦኤ እንገኛለን። በቀጥታ እኔን ለማግኘት ደግሞ በትዊተር አት ሄኖክ ፈንቴ፣ መስታወትን ከፈለጋችሁ አት አርቲስት መስታወት አረጋው ብላችሁ ታገኟታላችሁ። ጉዟችሁ የሰመረ ይሁን እያለ እንሰናበታለን። ዲጄ ፋትሱ ዜማ ይዟል። መጣት አንድ ብር ሸልሚያታለው መርሳ ከተማ አዳራሹ ላይ በናት ኦ ማይ ጋድ عندك أم بلاد؟ عندك أم بلاد؟ عندك أم بلاد؟ عندك أم بلاد؟ عندك أم بلاد؟ عندك أم بلاد؟ عندك